ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማእግዜር ነኝ ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል በዛሬው የጋቢና ጉዞ ኦህዴድ በሺዎች የሚቆጠሩ አባላቱን ከኃላፊነት አነሳ፣ ከደረጃ ዝቅ አደረገ፣ ከአባልነት አባረረ። ከአዲስ አበባ ዘገባው ደርሶናል። ኢህአዴግ ለዘመናት በመንግስት ይዞታ ስር የነበሩ የተወሰኑ ድርጅቶችን በከፊል ወይም ሙሉ በሙሉ ወደ ግል ይዞታ እንዲዞሩ ያሳለፈውን ውሳኔ በባለሙያዎች ትንተና ይዘንበታል። መንግስት ማድረግ ያለበት ሪሊ ወደ ብዙ ነገሮች ከመሄዱ በፊት አንደኛ የኤክስፖርት ኢምፖርት ሬዥማችን መስተካከል አለበት። ግን እነዚህ ተቋማት ወደ ግል ተዘዋወሩ ማለት ተሸጡ፣ ከቁጥጥራችን ውጭ ሆኑ ማለት አይደለም። መንግስት ከበላይ ሆኖ የሚቆጣጠርባቸው ብዙ አካሄዶች አሉ። ተከታዩ ዘገባ ደግሞ በኢትዮጵያ የህዝብ ተወካዮች ምክር ቤት ውሳኔ እንደሚሰጥበት የሚጠበቀው የምህረት አሰጣጥና አፈጻጸም ስነስርዓት አዋጅን ይመለከታል። ዛሬ እዚህ ጋቢና አብራኝ ያለችው ጽዮን ግርማ ነች፣ ዘገባውን የያዘችው የተፈጸመው በአገር ሉዓላዊነት ላይ የሚያስከትለው ወይም ያስከተለው ተጽዕኖ መኖሩ፣ ሰላምና ደህንነት ለማረጋገጥ የተሻለ አማራጭ ምህረት መስጠት የተሻለ አማራጭ ሆኖ ሲገኝ ምህረት የሚደረግላቸው ሰዎች ደግሞ ወደ ሰላማዊ ሕይወት ለመመለስ የሚያሳዩት ፍላጎት መሰረት በማድረግ ነው፣ ይቅርታ የሚሰጠው ማለት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ሰሜን ኮሪያ ያላትን የኒውክሌር ጦር መሳሪያ በሙሉ በአስቸኳይ ለማውደም ተዘጋጅታለች ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንት ትራምፕ ይህን አስተያየት ዛሬ የሰጡት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሲንጋፖር ውስጥ ተገናኝተው ከተወያዩ በኋላ ነው። ባልደረቦቻችን ከስፍራው የዘገቡትን ዝርዝር ከምሽቱ ሶስት ሰዓት ላይ ይዘን እንቀርባለን። ከዚሁ ጋር በተያያዘ ዩናይትድ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ሲንጋፖር ውስጥ ያካሄዱት ታሪካዊ ጉባኤ ተስፋ ሰጪ መሆኑን በዓለም ዙሪያ የሚገኙ መሪዎች እየገለጹ ናቸው። የደቡብ ኮሪያው መሪ ሙን ጃኢን ያካሄዱት ዲፕሎማሲያዊ ጥረት ለሲንጋፖር የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ግንኙነት ጥርጊያውም እንዳመቻቸም ይነገራል። እናም ሌሊቱም በአይኔ እንቅልፍ አልዞረም የሚሉት ሙን ጄኢን የሁለቱ ጉባኤ በኮሪያው ባህረ ገብ መሬት ሰላምና ከኒኩሌር ነጻ የሆነ ቀጠና እንደሚፈጥር ተስፋቸውን ገልጸዋል። የታሊባን ሰርጎ ገብ ቡድን አፍጋኒስታን ውስጥ አንዲት ወረዳ ላይ ጥቃት ከፍቶ ቢያንስ 12 ሰዎች መሞታቸው ተገለጸ። ባለስልጣናት እንዳመለከቱት የመንግስቱ የተኩስ አቁም ውል ይፋ ከሆነ በኋላ በተካሄደ ሌላ ጥቃት 13 ሰዎች የመቁሰል አደጋ ደርሶባቸዋል። ጥቃቱ የተካሄደበት የኮስታን ክፍለ ሀገር ቃል አቀባይ ለቪኦኤ በሰጡት ቃል የአፍጋን ኃይሎች በሲቪሎች ላይ ሊደርስ የሚችለውን አደጋ ለመቀነስ ሲሉ ከክፍለ ሀገሩ ከተማ እያፈላለጉ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ የአፍጋኒስታን ወታደሮች በምስራቅ ጋዛኒ ክፍለ ሀገር ውስጥ በምትገኘው ሞቁር ከተማ ውስጥ ከታሊባን ጋር ከባድ ውጊያ መግጠማቸው ተሰምቷል። መገናኛ ብዙሀንን ይከስና ያዋክብ የነበረው የማሌዥያ መንግስት በመወገዱ ጋዜጠኞች ያልተጠበቀ የፕሬስ ነጻነት ማግኘታቸው ተሰማ ከስልጣን የተወገዱት ጠቅላይ ሚኒስትሩ ናጂብ ራዚክ በሙስናና ና በተለያዩ የሰብአዊ መብት ረገጣ ክስ ሊቀርብባቸው እንደሚችልም ተገልጿል። ከጠቅላይ ሚኒስትሩ የሙስና ቅሌት ጋር በተያያዘ የሚወጡ ዘገባዎች በአብዛኛው በዋና ዋናዎቹ መገናኛ አውታር እየተሰሙ መሆናቸው ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ወደ ቀዳሚው ዘገባችን እንለፍነው ዘገባችን ከአዲስ አበባ አልደረሰንም። ኦህዴድ በሺዎች የሚቆጠሩ አባላቱን ከኃላፊነት አነሳ፣ ከደረጃ ዝቅ አደረገ፣ ከአባልነት አባረረ የሚለው ዘገባ እስክንድር ፍሬው ከአዲስ አበባ እየላከልን ነው። እንደደረሰ እናቀርባለን። አዎ ተከትሎ ያሰናዳ ነው ዘገባ ደግሞ የኢትዮጵያ ምጣኔ ሀብት፣ አፋጣኝ ምላሽ የሚያስፈልጋቸው ፈተናዎች ከፊቱ የተደቀኑ ሲሆን፣ በመንግስት እየተወሰዱ ያሉ የፖሊሲ ማሻሻያዎች አንደምታ እያነጋገረ ያለበት ወቅት ነው። ኢህአዲግ ለዘመናት በመንግስት ይዞታ ስር የነበሩ የተወሰኑ ድርጅቶች በከፊል ወይንም ሙሉ በሙሉ ወደ ግል ይዞታ እንዲዞሩ ውሳኔ አስተላልፏል። በዚህ ተከታይ ዘገባ ክፍል አንድ የትኞቹ ድርጅቶችና ዘርፎቹ ገዢውስ ማን ይሆናል? ሀገርና ሕዝብንስ ይጠቅማል? የሚሉ ጥያቄዎችን እናነሳለን። ገዢው ማን ይሆናል የሚለው በዚህ ዝግጅት ውስጥ ተካቷል። አዘጋጁ ሄኖክ ሰማእግዜር ነው። ኢትዮጵያ የግል ዘርፉን ተሳትፎ በምጣኔ ሀብቷ እንድታሰፋ የገበያ ተወዳዳሪነት እንዲጠናከር ቀልጣፋ አሰራሮችን ለማምጣት የሚያስችሉ የጥናትና ምርምር እንደዚሁም የቴክኖሎጂ ግብዓቶችን እንድታካትት ከዓለም የገንዘብ ተቋማት እስከ የንግድ ስምምነት ድርጅቶች ስትጠየቅ ስትወተወት ቆይታለች። በመንግሥት ቁጥጥር ስር የሚገኘው የገንዘብ ዘርፍና ገበያ ሰፊ የግል ዘርፍ ተሳትፎ እንዲኖረው የቴሌኮሙኒኬሽንስና የመብራት አገልግሎቶች የግል ኢንቨስትመንት እንዲካተትባቸው ትላልቅ የመንግሥት የልማት ድርጅቶችም ሕዝብን ያሳተፈ የባለቤትነትና የገንዘብ አሰባሰብ ስልትን እንዲከተሉ የግሉ ዘርፍ የምጣኔ ሀብት ድርሻ ገበያውን በጅምላ የሚቆጣጠሩ የመንግሥትና የፓርቲ ድርጅቶች መቀጨጩ ሲገለጽ መሰረታዊ የፖሊሲና የመዋቅር ማሻሻያዎች እንዲደረጉ የሚመክሩ ጽሑፎችና መግለጫዎች ሲወጡ ቆይተዋል። የዓለም ባንክ፣ የዓለም የገንዘብ ድርጅትና ሌሎችም ተቋማት በጥናታቸው የጠቆሟቸው ጉዳዮች ናቸው። ታዲያ በዚህ ሁሉ መሀል የኢትዮጵያ ምጣኔ ሀብት በዓለም በፍጥነት ከሚያድጉ ሀገሮች ተርታ ከተሰለፈ አስርት ዓመታት ተቆጥረዋል። ዘንድሮም በአፍሪካ ቁጥር አንድ ፈጣኑ የምጣኔ ሀብት እድገት የኢትዮጵያ እንደሚሆን የዓለም የገንዘብ ድርጅት ተንብዮአል። ከ30 ዓመታት በላይ በዓለም ባንክና በሌሎች ተቋማት የሰሩት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ እድገቱ እንዳለ ሆኖ የኢትዮጵያ ምጣኔ ሀብት በርካታ ፈተናዎች የተጋረጡበት ነው ይላሉ። ገዢው ፓርቲ ኢህአዴግ በቅርቡ አንዳንድ የመንግሥት ድርጅቶችን ወደ ግሉ ዘርፍ ለማዞር መወሰኑ የገበያ ተወዳዳሪነትን በመፍጠር አንጻር በጎ አስተዋጽኦ ቢኖረውም ጥንቃቄ የሚያስፈልጋቸው ጉዳዮች መኖራቸውን ይገልጻሉ። እኔ እንቆቅልሽ የሆነብኝ ትንሽ ግልጽነት የሌለው ነገር ምንድን ነው? እነዚህ ድርጅቶች በከፊልም ሆነ በሙሉ የግል ይሁኑ በሚባልበት ጊዜ ተሳታፊዎቹ እነማን ናቸው? የግል ክፍሉ በሚባልበት ጊዜ እንግዲህ ለመሸጥ የስቶክ ከምፓኒ ነው የሚሆኑት። እንዴት ነው? የስቶክ ከምፓኒ ከሆኑ በኢትዮጵያ ውስጥ የስቶክ እንትን ኤክስቼንጅ እንትን የለም። ያን ሬዥም ይቋቋማል ማለት ነው ወይንስ እንዴት ነው የሚለውም ጥያቄ ይኖርበታል። በሌላ በኩል ደግሞ መንግስት አትራፊ የሆነ ድርጅትን በከፊል ሆነ በሙሉ ይሸጣል በሚባልበት ጊዜ አየር መንገድን እንውሰድ። አየር መንገድ በዚህ አመት ያገኘው ገቢ ሁለት ነጥብ ሰባት ቢሊዮን ዶላር ነው። ኔት ሪተርን ኦን ኢንቨስትመንት ኦን ካፒታል ሁለት መቶ ሰላሳ ሁለት ሚሊየን ነው። ያን ሁለት መቶ ሰላሳ ሁለት ሚሊየን በጣም ግዙፍ የሆነ የውጭ ምንዛሬ ማግኘቱ ነው ማለት ነው። ይህ አትራፊ ድርጅት የግል ወይም በከፊል ሆነ በሙሉ የግል የሚሆንበት ምክንያት ሊገባኝ አልቻለም። ከኢኮኖሚ አንጻር ሳይሆን ከባለቤትነት አንጻር ባለቤቱ ማን ይሆናል የሚለው በከፊል ወይም ሙሉ በሙሉ ወደ ግል ይዞታ ለማዛወር ውሳኔ የተላለፈባቸው የገንዘብ የመሰረተ ልማትና አገልግሎት ሰጪ ድርጅቶች ከመጓጓዣ እስከ ስኳር ልማት ዘርፎች ይደርሳሉ። የልማትን ህጋዊና የማህበረሰብ ፍትሐዊ ተጠቃሚነት የሚያጠናው ብሩክ ተሾመ በጉዳዩ ላይ ኢትዮጵያን ጨምሮ በበርካታ ሀገሮች የማማከር ስራና ምርምር ያካሄዳል። የመንግስት ድርጅቶችና የልማት ተቋማትን ወደ ግል ይዞታ ለማዛወር የሚቀመጡ የአፈጻጸም መመሪያዎችና ህጎች የመጨረሻውን ውጤት ለመተንበይና ትንተና ለመስጠት ወሳኝ ማዕቀፎች ናቸው ይላል። መመልከት ያለብን እነዚህ ለውጦች ወደ ግል ይዞታ የማዛወር ሂደት በምን መልኩ ነው የሚካሄደው? በምን ያህል ነው እያንዳንዱ የተጠቀሱት ዘርፎች ውስጥ ያሉት የመንግስት ተቋማት በምን ያህል ነው ወደ ግል ይዞታ የሚሸጋገሩት? ከሀምሳ ፐርሰንት ባነሰ ነው ወይ የግል ይዞታ የሚኖረው? ከሆነስ የውጭ ሀገር ኢንቨስተር ምን ያህል ነው ድርሻ የሚኖረው ያ ነገር በህግ የሚቀደም ነው ወይስ በመመሪያ የሚቀደም ነው ወይስ በገበያ ስርዓት ነው የሚወሰነው? ያን ያን ማወቅ አለብን፣ የበለጠ አንድምታውን ይህ ነው ብለን ለመናገር እንድንችል። በአጠቃላይ ግን ከአሁን ካለንበት ሁኔታ ማለት የምንችለው ይሄ ወደ ግል ይዞታ መዛወሩ በራሱ መጥፎ ወይም ጥሩ ብለን የሚይዘው ነገር አይደለም። መንግስት ያንን ወደ ግል ይዞታ ማዞር ዝውውሩን እንዴት ነው የሚያካሂደው? ምን ያህል ግልጽ እና ኃላፊነት በሞላው መልኩ ነው የሚካሄደው። ሁለተኛ ደረጃ ደግሞ ያ የንግድ ተቋም ከዚህ ሂደት ምን ያህል ነው የሚጠቀመው የሚለውንም ማየት አለብን። ለምሳሌ አሁን የኢትዮጵያ አየር መንገድን ስናይ ከቀድሞም ጀምሮ እንደ መንግስት ይዞታ የነበረ ተቋም ነው። በጣም በፍጥነት እያደገ ያለ ተቋም ነው። ሆኖም ግን ካሉት የወደፊት ድርጅታዊ ተቋማዊ ፕሮግራሞች አንጻር ምናልባት የግል ወደ ግል መዘዋወሩ የበለጠ ጥቅምና ገቢ ሊያመጣለት ይችላል። ለምሳሌ ኢትዮጵያን የኢትዮጵያ አየር መንገድ አዲስ የኢትዮጵያ አየር ማረፊያ ለመገንባት ከታቀደ አሁን አንድ ሶስት አራት ዓመት ያለፈ ነው። በጣም ትልቅ ኢንቨስትመንት ነው የሚጠይቀው። እስከ አራት ቢሊዮን እስከ አምስት ቢሊዮን ዶላር ይፈጃል የሚባል አየር ማረፊያ ነው። ያንን እንዴት ነው መገንባት የሚችለው? ከመንግስት ካዝና እንዲህ አይነት ገንዘብ ወጥቶ ሊገነባ ይችላል ወይ? እነዚህ እነዚህ ጥያቄዎችን ማየት አለብን። ስለዚህ እያንዳንዱ ተቋም ለማደግ እና ለኢኮኖሚው የበለጠ አስተዋጽዖ ለማድረግ የሚያስፈልገውን አካሄድ የሚያስፈልገውን ግብአቶች የሚያገኝበት ሁኔታ እየተመቻቸለት ነው ወይ የሚለው ጥያቄ ታይቶ ነው ወይ ወደ ግል መዘዋወር ወደ ግል ይዞታ መዘዋወር የሚለውን ለውጥ መገምገም የምንችለው በሌላ በኩል ደግሞ አንዳንድ ተቋማት በተለይ በባንክ እና መድህን በኢንሹራንስ ዘርፍ ውስጥ ያሉ የመንግስት ተቋማት ከደርግ ጊዜ ጀምሮ ነው እንጂ ተጠቃለው የመንግስት ተቋማት የሆኑት በታሪክም ቢሆን ቀደም ብለው ብዙ የግል ዘርፍ ውስጥ ያሉ ግል ባለሀብቶች የያዟቸው ተቋማት ነው የነበሩት እና ወደዛ መመለሱ ምናልባት የበለጠ ተፎካካሪ ያደርጋቸው ይሆናል። ስለዚህ አንድምታውን መገምገም የምንችለው የበለጠ የመንግስት አካሄድ ምን ያህል አይነት ስትራክቸር ይኖረዋል፣ በምን አይነት መልኩ ነው የሚካሄደው፣ እያንዳንዱ ተቋምስ ውስጥ የሚያገኘው ጥቅምና አላማስ ምንድን ነው የሚለውን መመለስ እንችል ነው። የኢትዮጵያ መንግሥት በይዞታው የቆዩ የንግድና የልማት ተቋማትን ወደ ግል ይዞታ ለምን ማዛወር አስፈለገው? ለምን አሁን? የሚል ጥያቄ ለባለሙያዎቹ አንስተናል። ባሳለፍነው ሳምንት ለሕዝብ ተወካዮች ምክር ቤት የሥራ አፈጻጸም ዘገባቸውን ያቀረቡት የኢትዮጵያ የገንዘብ ሚኒስትር አብርሃም ተከስተ መንግሥት የዚህ ዓመት የገቢ አሰባሰብ ግቡን በ50 ቢሊዮን ብር መጓደል እንደማያሳካ መናገራቸው ይታወሳል። የውጭ ምንዛሬ ክምችት ችግርን ከጠቅላይ ሚኒስትሩ አንስቶ በተዋረድ በይፋ ሲገለጽ የቆየ፣ የንግዱም ማህበረሰብ እንደዚሁ እንደ ችግር ሲገልጸው የቆየ እክል ነው። ዶክተር አክሎግ ቢራራ ድርጅቶችን ሸጦ የገቢ መጓደልን ማሟላት ተገቢው ጥናት ካልተደረገበት መዘዝ እንዳለው ያስረዳሉ። መንግስት የግል ተቋሞችን የግል ላድርግ በምንልበት ጊዜ ምን ለማድረግ ነው የሚፈልገው? በጣም መሰረታዊ የሆኑ በየቦታው የሚታዩ የሚዳሰሱ ነገሮች አሉ። አንደኛው የሚያደርገው ካፒታል ለማሳደግ ነው። ሌላው ምርትን ለማሳደግ ነው፣ በጥራት ሆነ በአይነት በጣም እያሳደጉ ለመሄድና ለማሳደግ ነው። ሌላው ዕዳ ለመክፈል ነው። ሌላው የህዝብ ተሳትፎ እንዲኖረው ነው። የውጭ ምንዛሬ በኢትዮጵያ ውስጥ በጣም አስቸጋሪ የሆነ ሁኔታ ቀውስ ወይም ክራይሲስ አለ የሚለው ምንም የሚያከራክር አይደለም። የምንሸምተው በጣም በሚዘገንን ሁኔታ በጣም ከፍተኛ ደረጃ ላይ ደርሷል። አስራ ስድስት ቢሊዮን ደርሷል የምንሸምተው። ከምንሸምታቸው መካከል አንዱ ለምሳሌ መንግስት ማድረግ ያለበት ሪሊ ወደ ብዙ ነገሮች ከመሄዱ በፊት አንደኛ የኤክስፖርት ኢምፖርት ሬዥማችን መስተካከል አለበት። ዝም ብሎ ሳና መርት የሁሉንም አገር ዕቃ እየሸመት የቻይናን ዕቃ እየሸመት ልንበላ አይገባንም። ወደ ግል ይዞታ በከፊልም ሆነ ሙሉ በሙሉ እንደሚዛወሩ በመንግስት የተገለጸው ተቋማት ግልጽና ዝርዝር ያፈጻጸም መረጃ ከመንግስቱ በኩል አልተሰጠም። የጊዜ ሰሌዳም እንደዚሁ አልተቀመጠም። ብሩክ ተሾመ ከነባራዊ ሁኔታዎች ተነስቶ በሰጠው ትንተና ተቋማቶቹ በመንግስት የበላይ አክሲዮን ባለቤትነት ሳይቀጥሉ አይቀሩም ይላል። አንድ ነገር ልብ ማለት ያለብን እነዚህ ተቋማት ወደ ግል ተዘዋወሩ ማለት ተሸጡ፣ ከቁጥጥራችን ውጭ ሆኑ ማለት አይደለም። መንግስት ከበላይ ሆኖ የሚቆጣጠርባቸው ብዙ አካሄዶች አሉ። እንደምገምተው ከሆነ መንግስት ቀዳሚ ሼር ሆልደር ሆኖ የሚቀጥልበት ያ ማለት የድርጅቱን አቅጣጫ መወሰን የሚችልበት አካሄድ እንደሚኖር ነው። በዚህ ተከታታይ ዘገባ በቀጣይነት የኢትዮጵያን የውጭ ምንዛሬ ክምችት፣ መሰረታዊ የምጣኔ ሀብት ፖሊሲና መዋቅራዊ ለውጦችን በተመለከተ ከባለሙያዎቹ ጋር ግምገማ እናቀርባለን። ለአሜሪካ ድምጽ ሬዲዮ ኤኖክሰማግዜር ነኝ ከዋሽንግተን። ሄኖክን ለዘገባው እናመሰግናለን። ቀደም ሲል ያስተዋውቅ ነው ዘገባችን ነው የምናልፈው። አሁን ኦህዴድ በሺዎች የሚቆጠሩ አባላቱን ከሀላፊነት አነሳ፣ ከደረጃ ዝቅ አደረገ፣ ከአባልነት አባረረ። የድርጅቱ ስምንተኛ ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው እለት ተጠናቋል። እስክንድር ፍሬው ተከታዩን ይዟል። በአዳማ ከተማ የተካሄደው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ጉባኤ በተለይም ባለፉት ወራት የተሰሩ ስራዎች የተገመገሙበት ውሳኔዎችም የተላለፉበት መሆኑን ነው አመራሮቹ የገለጹት። በክልሉ ያሉ ችግሮችን ለመቅረፍ ከመልካም አስተዳደር አንጻር የሚነሱ ጥያቄዎችንም ለመመለስ በርካታ ስራዎች መሰራታቸውንም ነው ጉባኤው የገመገመው። ከዚህ ውጤታማ አካሄድ በተቃራኒ በተንቀሳቀሱ ወይም ያልተገባ አሰራር በተከተሉ አመራሮችና አባላት ላይ እርምጃ መውሰዱንም ይፋ አድርጓል። ድርጅቱ ይፋ እንዳደረገው ከ2000 በላይ አመራሮች ከኃላፊነት ተነስተዋል። 540 ከያዙት ኃላፊነት ዝቅ ተደርገዋል። ከሺህ በላይ ደግሞ ከአባልነት ተሰርዘዋል። የሆዴድ የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ከፍ ያለ ዋያና ይህንኑን የሚያብራሩት ከሴል አማራር እስከ ዲስትሪክት ስራት ኮሚቴ ውይይቶች ተካሂደዋል። ውይይቱ ሲካሄድ የነበሩት የታድሶ አቅጣጫ የጥልቅ ታድሶ አቅጣጫዎች ምን ያህል እየተሳቁ እንደሆነ ያልተሳኩ ካሉ ደግሞ ናቸው። እነዚህ በቁጥር የተጠቀሱ ሰዎች ወደ ጥልቅ ታድሶ ከገባም በኋላ አጠቃላይ እንቅስቃሴያችን ውስጥ የተሰጣቸውን ተልዕኮ እየተወጡ ያሉና ውጤታማ የሆኑ አመራሮች፣ ዴሊቨር የሚያደርጉ የህዝቡን ፍላጎት የሚያሳ የሆኑ ደግሞ በድርጅቱ ስነ ምግባር ያስቀመጣቸው የድርጅቱ የራሱ የሆነ ስነ ምግባር ያለው አለው። በዛ ሂደት ውስጥ የራሳቸው የሆነ ያንን መመዘኛ ያላሟሉ ያ ደግሞ በአባላቱም ዘንድ ተቀባይነት ያገኘ እነሱም ያመኑበት የተወሰኑ አመራሮች በዚህ ደረጃ እርምጃ ተወስዶባቸዋል። ይሄ ከደረጃ ወረዱ ማለት ከአመራር ውጭ ወይ ደግሞ ከድርጅቱ ውጪ ወይም ከትግል ውጪ ሆኑ ማለት አይደለም። ያው በድርጅቱ ሂደት ውስጥ ሰዎች አመራሮች ይወጣሉ እነሳሉ እንደገና ይነሳሉ፣ ዞሮ ዞሮ የድርጅቱ ሀብት ናቸው ማለት ነው። እነዚህ ሰዎች ግን ሂደቱ ይሄ ነው የሚመስለው። እስክንድር አንድ ሌላ እሶም ተመልክተውት ሊሆን ይችላል፣ በማህበራዊ ሚዲያ እየተነገረ ያለ ነገር፣ በጉባኤው ላይ በኦሮሚያ ክልል ነዋሪ የሆኑ የአማራና የሌሎችም ብሄረሰቦች ተወላጆች በአንዳንድ አካባቢዎች የሚያጋጥማቸውን መፈናቀል በተመለከተም የተነሱ ነጥቦች አሉ። እንደውም ፕሬዚዳንቱ አቶ ለማ መገርሳ የድርጅቱ ምክትል ሊቀመንበርና የክልሉ ፕሬዝዳንት ይህን በተመለከተ አስተያየት ሰጥተዋል የሚሉ ተመልክተውት ከሆነ አላቅም፣ በአንዳንድ ማህበራዊ ሚዲያዎች እየተገለጸ ነው። ይህ ጉዳይ ተነስተዋል ወይ? አቶ ከፍ ያለው የማህበራዊ ሚዲያ ያው ሁሉም እውነት ነው ማለት አትችልም፣ ውሸት ነው ማለት ማትችልም ሰው የ የራሱ ና አመለካከት ስለሚጽፍ እንደ አጠቃላይ የክልሉ የኦሮሚያ ክልል እንደምታውቀው የሀገራችን ብሔር ብሔረሰቦች ሁሉ የሚኖሩባት ክልል ነች ኦሮሚያ። ስለዚህ በክልላችን ውስጥ ያሉት ብሔር ብሔረሰቦች ሁሉ ልክ እንደ ኦሮሞ ማንኛውም ሰብአዊና ዲሞክራሲያዊ መብታቸው ተጠብቆ በጋራ ሲኖር እንደነበረ ህዝቡ ዛሬም በቀጣይነት መኖር እንዳለበት ያንን ህብረተሰቡ የነበረውን ሲኖር የነበረ ህዝብ ስለሆነ ዛሬም ቀጣይነት ሊኖር የሚችልበት ያለምንም ስጋት የሚኖርበት እድል ለሁሉም ብሄር አገሩ ስለሆነ ቤቱ ስለሆነ የሚኖርበትን አጠቃላይ ውይይታችን ውስጥ እንደ ማንኛውም ኢትዮጵያዊ በክልላችን ውስጥ ያሉ ብሄር ብሔረሰቦች የሚኖሩበት ክልል ስለሆነ በዚህ ላይ በሰላም የሚኖሩበት ሁኔታ አለ። ቀጣይም ይሄ ተጠናክሮ የሚቀጥል ነው የሚሆነው። በዙሪያም ያሉ አጎራባች ክልሎች በተመሳሳይ መልኩ የኦሮሚያ ክልል ከብዙ ክልሎች ጋር ስለሚገናኝ ያም በተመሳሳይ መልኩ በሰላም ከክልሎቻችን ጋር መኖር እንዳለብን አገራዊ ተልእኮም እንዳለብን ያንን በትክክል ተገንዝበን በየደረጃ ያለ አመራር ይህን ማስፈጸም እንዳለበት ውሳኔ ላይ ተደርሷል በፊትም ስሰራበት ነበር ምናልባት ከአማራ ህዝብ ጋር ተያይዞ የሚነሳ ነገር የተወሰኑ ዞኖች ላይ ባለፈው አመት ባለፈው አመት ሳይሆን ባለፈው ጊዜ ሲነሱ የነበሩ ሁኔታዎች አሉ። እነዚያ ነገሮች በውይይት ሁለቱም ክልል አመራሮች ባሉበት በጋራ ሰርተው ወደ ወደ ቦታቸው እንዲመለስ የተደረገበት ሁኔታ አለ። አልፎ አልፎ በግለሰቦች ደረጃ የሚነሱ ያልተስተካከሉ አሁንም ያሉ አሉ። የሚሰራባቸው ሁለቱም ክልሎች በጋራ ሆነ ሊሰራባቸው የሚገባ ነገር ግን በተጨባጭ በየቦታው ያለው በፌስቡክ በተለያዩ ሚዲያዎች በሚነገር ልክ እንደዚህ እንደዚህ ችግሮች በአሁኑ ሰዓት ኦሮሚያ ውስጥ አሉ ማለት ትንሽ ያስቸግራል። አይተናል፣ በአካልም ወርደን የአማራ ክልልም የራሱን ክም ወስዶ ለምሳሌ ላይ ነበር እንደ ስጋ ሲነሳ ነበረው ሚዲያዎቸውን ይዞ አመራሩ በሙሉ ከህብረተሰቡ ጋር ሄዶ ውይይት አድርጎ የሚባለው ነገርና አሁን ግራንድ ያለው ነገር በጣም የተራራቂ እንደሆነ ህብረተሰቡ ያለምንም ክፍተት ወደ ነበረበት የተወሰኑ ግለሰቦች ወጥቶ እዛ ያሉ አሉ እና እነሱ ተመልሶ በክልላቸው እንዲመለሱ በቦታቸው እንዲመለሱ መግባባት ላይ የተደረሰበት ሁኔታ እንዳለ ነው ያለው። በተለያየ ደረጃ ባሉ አመራሮች ላይ የተወሰደው እርምጃ እየተገኘ ያለውን ውጤት ከመጠበቅ ጋር የተያያዘ ጭምር መሆኑን ለሀገር ውስጥ የመገናኛ ብዙኃን የገለጹት ደግሞ ወይዘሮ አዳነች አቤቤ ናቸው። እርምጃው ለህዝብ ጥያቄ አፋጣኝና ተገቢ መልስ የሚሰጥ አመራር ለመፍጠር እንደሚያስችልም ዶክተር አብይ አህመድን በመተካት የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ የሆኑት ወይዘሮ አዳነች ያስረዳሉ። ይሄ እያገኘን ያለነውን ውጤት ሊያቆሽሹ የሚችሉ ችግሮች ተለይተዋል። እነዚህ ችግሮች በአብዛኛው እና በዋናነት የሚያያዙት ከውስጠ ድርጅት ጋር የሚያያዙ ናቸው። ከውስጠ ድርጅት ውስጥም ደግሞ ከአመራር ጋር የሚያያዙ ናቸው። በየደረጃ ያለው አመራራችን በተለይም ደግሞ የህዝብን ጥቅም በማስቀደም ህዝባዊነትን ሰንቆ ከመስራት ይልቅ ብለራስ ፍላጎት በተለይ ከስልጣን ጋር ያለው እይታ መስተካከል እንዳለበት ማየት ችለናል። በዚህ ሂደትም የተለያዩ ማስተካከያዎችን አድርገናል። ከቦታቸው ዝቅ ያሉ አመራር አሉ። እንዲሁም ደግሞ ከአመራር ፑል ውጪ እንዲደረጉ እንዲሰናበቱ የተደረጉ አሉ። አዳዲስ አመራሮችንም ከግንባር ቀደም አባላቶቻችን እንዲወጡ ያደረግንበት ሁኔታ አለ። ለሶስት ቀናት የተካሄደው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ጉባኤ የተጠናቀቀው ዛሬ ከሰዓት በኋላ ነው። ለስራ ወደ ውጭ በመሄዳቸው በመክፈሻው ላይ ያልተገኙት የድርጅቱ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በማጠቃለያው መገኘታቸውና መመሪያ መስጠታቸውንም አቶ ከፍ ያሉ አብራርተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ወደ መጨረሻው ዘገባችን ስናልፍ በኢትዮጵያ የሕዝብ ተወካዮች ምክር ቤት ውሳኔ እንደሚሰጥበት የሚጠበቀው የምሕረት አሰጣጥና አፈጻጸም ስነ ስርአት ረቂቅ አዋጅን ዝርዝር እንመለከታለን። አዋጁ በዚህ ወር መጨረሻ ምክር ቤቱ ለረፍት ከመዘጋቱ በፊት ይጸድቃል ሲሉ በምክር ቤቱ ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ለአሜሪካ ድምጽ ሬዲዮ ገልጸዋል። ጽዮን ግርማ እናግራቸዋለች። በኢትዮጵያ ተግባራዊ በመደረግ ላይ የሚገኘው የወንጀል ህግ ላይ የምህረት አሰጣጥን በሚመለከት ራሱን የቻለ ህግ እንደሚወጣ ከመደንገጉ በስተቀር እስካሁን በኢትዮጵያ የምህረት አዋጅ ወጥቶ ተግባራዊ አልተደረገም ነበር። እስካሁን ስራ ላይ ውሎ የነበረው የይቅርታ አዋጅ ነው። አሁን የህዝብ ተወካዮች ምክር ቤት የምህረት አሰጣጥ አዋጅና አፈጻጸም ስነ ስርዓት ላይ ተወያይቶ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቶታል። በምክር ቤቱ የመንግስት ረዳት ተጠሪ የሆኑትን ሚኒስትር ዴታ አቶ አማኑኤል አብርሃምን የምህረት አዋጁ ቀድሞ ስራ ላይ ይውል ከነበረው ከይቅርታ አዋጅ የሚለይበትን ምክንያት ጠይቄያቸው አለው። እሱን ከሚያብራሩበት ይጀምራሉ። የምህረት አዋጁን በሚመለከት የምህረት አሰጣጥና አፈጻጸም ስነስርዓት ረቂቅ አዋጅ ነው አሁን በፓርላማ እጅ ላይ ያለው። ይሄ አዋጅ ከይቅርታ አዋጅ የሚለይበት መሰረታዊ ምክንያት ምንድን ነው? ወንጀልን አንድ ሰው ሰርቷል ተብሎ በቡድን ወይም በጋራ ወይም በተወሰነ የሕብረተሰብ ክፍል ደረጃ የተሰራን ወንጀልና ጥፋት ሙሉ ለሙሉ እንዳልተሰራ መቁጠር ነው። ምህረት ማለት በዛ ወንጀል አንድ ጊዜ አንድ ሰው ምህረት ከተደረገ በኋላ ያንን ወንጀል ጠቅሶ ማንም ሰው ሊከሰው፣ ሊጠይቀው፣ ሊወነጅለው ሀራስ ሊያደርገው የማይችል መሆኑን ነው የምህረት አዋጅ የሚደነግገው። ስለዚህ ለምሳሌ ይቅርታ ቅጣትን የሚያስቀር ሲሆን የምህረት አዋጁ ደግሞ የተፈጸመውን ወንጀል ወይም ድርጊት እንዳልተፈጸመ መቁጠር ያህል ነው። ልዩነቱ ማለት ነው። ይሄ ረቂቅ አዋጅ ምን ምንን ያጠቃልላል? ምን ምን ተነስቷል? በዚህ ረቂቅ አዋጅ ስር ምህረት ይደረግላቸዋል የተባሉ የትኞቹ የወንጀል ህጎች ናቸው የተጠቃለሉበት? ምህረት ይደረግባቸዋል የተባሉ የወንጀል አይነቶች የመጀመሪያው ሀገርን በመክዳት ወንጀል የተጠረጠረ ሰው። ሁለተኛ ህዝብንና መንግስትን በህጋዊ ባልሆነ መንገድ ህገ መንግስታዊ ስርዓትን በህገወጥ መንገድ ወይም በአስ ወይም በኃይል ለመገርሰስ የሚደረግ እንቅስቃሴ እና የመሳሰሉ ፖለቲካ ነክ የሆኑና በቡድን ደረጃ የተፈጸሙ ወንጀሎችን የሚመለከት ነው የሚሆነው። ዋና መለያውም የግል ወንጀል ወይም በግለሰብ ደረጃ የተፈጸመንን ጥፋት ሳይሆን በቡድን ደረጃ በጋራ የተሰሩ ጥፋቶችንና ወንጀሎችን በመመልከት እነዚህ እዚህ ወንጀል ላይ የተሳተፉ ሰዎች ወይም ዜጎች ወደ ሰላማዊ ሁኔታ እንዲመለሱ ለማስቻል ታስቦ የሚዘጋጅ ነው። እንግዲህ የወንጀሉን አይነት በሚመለከት በዋነኛነት የወንጀል ድርጊቱ የተፈጸመው በሀገር ሉዓላዊነት ላይ የሚያስከትለው ወይም ያስከተለው ተጽዕኖ መኖሩ፣ ሰላምና ደህንነት ለማረጋገጥ የተሻለ አማራጭ ምህረት መስጠት የተሻለ አማራጭ ሆኖ ሲገኝ ምህረት የሚደረግላቸው ሰዎች ደግሞ ወደ ሰላማዊ ህይወት ለመመለስ የሚያሳዩት ፍላጎት መሰረት በማድረግ ነው ይቅርታ የሚሰጠው ማለት ነው። እዚህ ጋር እንግዲህ ፖለቲካ ነክ የሆኑ ሲሉ ምን ምን ለማለት ነው? ፖለቲካ ነክ የሆነ ወንጀል አለ። ስለሱ የሚያወራ የሚያውራ ህግ አለ። ሰምቼ አላውቅም። ደረቅ ወንጀል ያልሆነ ለምሳሌ ነፍስ ያጠፋ፣ ዘር ያጠፋ ምን ያለ ምን ያለ ተብሎ በህግ የሚዘረዘሩ ነገሮች አሉ። በግል የምትፈጽም ወንጀል እና በቡድን አብረሽ አብረሽ ተባብረሽ የምትፈጽሚያቸው ወንጀሎች አንድ አይደሉም። ለምሳሌ ፖለቲካ ነክ ወንጀል የሚባለው መንግስትን ለመገልበጥ አሲረሽ ከሆነ ወይም መንግስትን ለመገልበጥ አልመሽ ተንቀሳቅሰሽ ከሆነ ይሄ ፖለቲካ ነክ የሆነ አጀንዳ ነው ማለት ነው የሚሆነው ኢሹ። ሀገርን በመክዳት የሀገርን መረጃ አሳልፎ ለጠላት በመስጠት ወይም በሀገር ላይ የሚፈጸም ወንጀል የፖለቲካ ነክ ወንጀል ነው የሚሆነው ይሄ ከግለሰብ ግለሰብ ከግለሰብ ጋር ግለሰብ ከተወሰኑ ቡድኖች ጋር ከሚያደርገው ግንኙነት ነፃ ሆኖ በአገር ደረጃ አገርን፣ መንግስትን፣ ስርዓትን፣ ህብረተሰብን የሚጎዱ ወንጀሎችን ለማለት ተፈልጎ ነው። የህግ ባለሙያዎች እንደዚህ ያሉ ክሶችን ተራ ክሶች ናቸው ህጉ ላይ በተቀመጡ በተራ ክሶች የፖለቲካን ስራ ወይም የፖለቲካን እንቅስቃሴ የሚያደርጉ ሰዎች የሚከሰሱባቸው ተራ ክሶች ናቸው ይሏቸዋል። ከሱ ይልቅ በጣም ትልቁ በአሸባሪነት የሚደረጉ ክሶች ናቸው። ይሄ ደግሞ መንግስትና ህዝብን ማቀራረብ አጠቃላይ ብሔራዊ መግባባትን ማምጣት ከሆነ ይሄ የምህረት አዋጁ ይህንን በአሸባሪነት የተፈረጁ ድርጅቶችን፣ ቡድኖችን በዛ የተከሰሱ ሰዎችን ያጠቃልላል ወይ? ይህን በሚመለከት ማንን ማንን ነው በቀጥታ የሚመለከተው የሚለው ይህን ስራ ራሱን ችሎ የሚሰራ ቦርድ አለ። የይቅርታ አሰጣጥን የሚመራ ራሱን የቻለ ቦርድ አለ። ቦርዱ ነው ይህን ኃላፊነት የሚሰራው ማለት ነው። ለምሳሌ ይቅርታ ቦርድ ጥያቄ የዚህን ጥያቄ በነገ ዕለት ይቀጥላል። ትንተናውና ምላሹን ይዘን እንቀርባለን። እናመሰግናለን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ ፌስቡክ ላይ አትቪ ማሐሪክ ታገኙናላችሁ። አስተያየቶቻችሁን ሁል ጊዜ ቢሆን እንቀበላለን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ እግዜርነን። ዝግጅታችንን በቴክኒክ የመራለን ሞክቢል ያበሮ ነው። ከስርጭት መሐንዲሱ ሱሌ ተራዋሌጋ በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። تو رادونی سگل آمریکات.